በአማራ ክልል ወልዲያ አካባቢና በሌሎችም ስፍራዎች ከትናንት ጀምሮ ከጸጥታ ኃይሎች ጋር የተፈጠሩ ግጭቶች እንደነበሩ ተገለጸ። በግጭቶቹ ሕይወት መጥፋቱን የቆሰሉም እንዳሉ እንዲሁም በቁጥጥር ስር የዋሉም እንደነበሩ ማምሻውን ያነጋገርኳቸው የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ገልጸውልኛል። በጥምቀት ወልዳ ላይ የተወሰነ ይሄ መፈክር ነገር ነበር። ያው በዲስቶም የሚያጥላላ ማለት ነው እና በዚያ ተነሳ ሀያ ሶስት ታስረው አድረዋል ነው የተባለው። ትናንትና ግን ሚካኤል ቤተ ክርስቲያን ያለዘው እና እስከ ዘጠኝ ሰዓት አካባቢ በጣም ሰላም ነበረ። ዘጠኝ ሰዓት አካባቢ ላይ የሻምበል በላይነህ ዘፈን ነዋል። ወጣቶች እየዘፈኑ የነበሩት እንግዲህ የነገሩኝ ነው የምነግርህ። እዛ እንግዲህ በመፈክር ደረጃ ደግሞ ወታደራል። ግን ለያው ዘንድሮ የወያኔ ኑሮ የሚል መፈክር ነበር። ይሄን ለምን ትላላችሁ ብንልሳ በዚህ የተነሳ ነው ጠቡ። ትናንትና እስከ ምሽቱ ሁለት ሰዓት ድረስ ከፍተኛ የሆነ ተኩስ ነበረ፣ ግድያም ነበረ። ያው ትናንት ስድስት ልጆች በገለው ማደራቸው ነው እንትን ያለው። ዛሬም ጠዋት እንደገና ቀብር መስርዓት በሚፈጸሙበት ወቅት እዚያም ላይ የሆነ ችግር ነበር። አሁን ዛሬ አቶ ገዱ አንደርጋቸው የአማራ ክልል ፕሬዚዳንት፣ መጥቶ ለማረጋጋት ሞክሮ ነበረ። እንደውም እሱ ሰብስቦ ህዝቡ ና ወጣቶቹ ወቃ እንደዚህ እያስገደላቸው ነው የሚል ክስ አቅርበው እኔ መከላከያ በየት እንደመጣ ማለትም ይህን ይህን መልስ እንደሰጠና ለማረጋጋት እንደሞከረ ሀራም ብትባል ቦታ የታሰሩ እንደነበሩ ያንን ህዝቡ ሁሉ እንዳስፈታቸው ወላሂ የታሰሩትን ደግሞ እሱ በትናንትና መጀመሪያ ያለውን እንድጠቁ ብሎ አሁን እንዳስመንቀቀ ያም ሆኖ ግን እንዳዘረደ ና እንደውም አሁን ራሱ አንተ የተመደብህ ከአስር ደቂቃ በፊት አዳጎ ደብረ ገሌላ ጎንደር የሚባሉ ቦታዎች ላይ ሁሉ ከፍተኛ የሆነ ችግር እንዳለ ነው ራሱ እንትን ነገራለሁ። በዚህ የተነሳ የደንቡ ህንፃዎችም አሉ የትግራይ ተወላጆች ናቸው። ቅዱስ ሰማማማ ሆቴል እንላለ እሱ ሙሉ በሙሉ ወድሞ፣ መቻሪያ ሆቴል እንላለ እሱ ተመጥቷል። አቶ ሞላ የሚባል እንትን ባለ የእሱ ቤትን ተደብድጓል። አላ ሆቴል የሚባል አንድ የትግራይ ተወላጅ ስሎ ትጋለ እነዚህ ነሱ ሁሉ ተመጥተው እና ከፍተኛ ሆነንት እንዳለ ነው እና እንደውም እርግጠኝነቱን ገና አላጣራሁትም። እነዚህ በአራ መስመር የነዳጅ የጫኑ ቦቴ መኪናዎች ሁሉ እንደተቃጠሉ ና እንትሙ እንደቀጠለ ነው። አሁንም ከትናንት ጀምሮ እስካሁን ድረስ እንዳልበረደ ነው። አሁን እነሽጤ አንድ ልጅ በጥይት መስፈሉ ነው የሰማሁት። እንግዲህ ከፍተኛ የሆነ ቁስ በስቆስ ነው የተባለው እና በጣም ከፍተኛ የሆነ እና ቁስለኝነት ነው እዛ አካባቢ ላይ ያለው። አሁን የምደውልሎት ከምሽቱ ለሁለት ሰዓት አምስት ጉዳይ ነው። እነዚህ ነገሮች ዛሬ ተፈጽመዋል የሚሉኝ ከግማሽ ሰዓት በፊት ሲሉኝ ወደ አንድ ሰዓት ተኩል አካባቢ ማለት ሆነው። አዎ በጣም እርግጠኛ ሆኜ ነው የምነግረው። እነዛ ታስረዋል የተባሉ ሀያ ወጣቶች ወልዲያ ውስጥ ተለቀዋል ወይስ እዛው እስር ቤት ነው ያሉት? አሁን አቶ ገርዱ መጥቶ ህዝቡን ሰብስበዋል፣ እና እሱ ልቀቁ ብሎ አስለቅቋቸዋል። ና የተባለ ማንኛውም አሁን ከትናንት ወዲያማ በትናንት ኬዝ የታሰረ እንትን የለም። አሁን እንደ ተባሉ አስለቅቋቸዋል እሱ እና እንዲያውም እሱ ህዝቡን ሁሉ ቀሳ እንደጠየቀ እንደውም በቃ እያለቀሰ ሁሉ እንትን እንዳደረገ ነው የሰማሁት። እሱ የማረጋጋት ስራ ከሰራ በኋላ ነው አሁን ከምሽቱ ላይ ነው በሶስት ግሩፕ ያልኩ ሀዳጎ፣ ደብረ ገሊላ ና እና ጎንደር በር አካባቢ ላይ እንደገና ወጣቱ ምኖ የወጣው እና እንግዲህ መመጀም ተነጎረ ይቀጥላል ነው የሚባለው። እንግዲህ ያን ለሚቀጥል አላውቅም። በሌሎች አካባቢዎች ሰላም ነው፣ ጥምቀት በሰላም ተጠናቀቀ። ባህር ዳር ራሱ ሰላም ነው። እንግዲህ እዛም አካባቢ ላይ የሆኑ ችግሮች አሉ ነው የሚባለው። ምን ያህል እርግጠኛ እንደሆነ እንግዲህ፣ አሁን እኛ ብዙ ጊዜ ለእናንተ የምንዘግበው ክሮስቸክ አድርገን ነው፣ አሶለሞን ተአማኒነት የግድ መኖር ስላለበት ኢንፎርሜሽኑ አለኝ። እዛም አካባቢ ላይ የሆኑ ትምህርት፣ እንዲሁም አሁን በጣም ተፈርቶ የነበረው ዛሬ ቴዲ አፍሮ ኮንሰርት አለ ባህር ዳር ያዛም አካባቢ እና በዛ ዙሪያ ላይ አሁን ይሄ ነው ብዬ የምነግር ነገር አይኖረኝ፣ ምክንያቱም ክሮስ ቼክ አላደረግኩት። ወደ አማራ ክልል ባለሥልጣናትም ደውዬ ነበር የክልሉን ፕሬዚደንት አቶ ገዱ አንዳርጋቸውንና የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ ንጉሡ ጥላሁንን ለማግኘት ያደረግኩት ተደጋጋሚ ሙከራ ለጊዜው አልተሳካም። ተጨማሪ መረጃ ባገኘን ጊዜ እናወጣለን።